ሁለቱም የፕሪሚየር ሊግ አድማቂዎች ናቸው። ሁለቱም የተከበረ ስምና ዝናን ያተረፉ የዘመናዊ እግር ኳስ የውጤ ዘዋሪዎች ከስራ አሌክስ ፈርጉሰን፣ አርሰን ቬንገርና ጆዜ ሞሪኒዮ በኋላ የፕሪምየር ሊግ ውበት የሆኑ የኢታድና መርሲሳይድ ጀነራሎች አድማጮች። ሁለቱም በራስ የስልጠና መንገድ አንጸባርቀው የዘመናዊ እግር ኳስ የላቀ ተወዳጅነትን ያተረፉ የታክቲክ ሊቅ ናቸው። በፉክክር ባህል የጀገኑ ኃያል ቡድኖችን የገነቡ የብሪቲሽ ፉትቦል ቀለም ምናቸው ካናዘር ዌይ ኦፍ ዊኒንግ፣ ሌላኛው የማሸነፊያ መንገድ እስከ ጌም ፕሬሲንግ ፔፕ ጋርዲዮላ ከየርገን ክሎፕ ማንቸስተር ሲቲ ከሊቨርፑል ድራማው ሱፐር ሳተርዴይም ይቀጥላል ጨዋታው በኢቲሃድ 9 ሰዓት ተኩል ይጀምራል ኮከቦቹ ከኢንተርናሽናል ጨዋታ መልስ ይፋጠጣሉ ገናናው ሊግም በኳስ ቲያትረኞቹ ሀያል ፉክክር ይደምቃል ጀነራሎቹም ለመጨረሻ የድል ዳንኪራ በታክቲክ ጦርነቱ ይዋደቃሉ እግር ኳስም ዳግም በክለብ ፉትቦል ተናፋቂ መድረክ ይሞሸራል ሲቲ ከሊቨርፑል ጋርዲዮላ ከየርገን ክሎፕ ከባየር ሙኒክ እስከ ዶርትሙንድ ከኢትሃድ እስከ አንፊልድ የቀጠለው የአመታት ተቀናቃኝነት ለብሪቲሽ ፉትቦል ኤል ክላሲኮም ሆኗል። አድማጮች ሁለቱ ሲገናኙ የሁሉንም ቀልብ ይስባሉ። እርስ በርስ የሚከባበሩ፣ አሸናፊነትን በደማቸው የወረሱ፣ በጋለ ቀልብ ገዢ ፉክክር የማይረሱ ፍጥጫዎችን በከዋክብቶቹ ደምቆ ያሳዩ የሲቲና ሊቨርፑል የውጤት ኦርኬስትራ መሪ ናቸው። መቀመጫቸውን በኢትሃድ እና አንፊልድ ያደረጉ ለጸና ደረጃውን የጠበቀ ፉክክራቸው የዓለማችን ተወዳጁ ሻምፒዮና ፕሪሚየር ሊግ ቅመም ሆነው የሚሊዮኖችን ቀልብ ያሸፈቱ ቆፍጣኖች ሱፐር ሳተርዴይ ፔፕ ጋርዲዮላ ከኤርገን ክሎፕ ማንቸስተር ሲቲ ከሊቨርፑል በአጓጊው ፍጥጫ ማን የበላይነቱን ይወስዳል ኢትሃድ መልስ ይሰጠናል